የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት በእንጦጦ ኦብዘርቫተሪ ውስጥ የብዝሃ ሳተላይት መረጃ መቀበያ ጣቢያ ማስመረቁ ተሰምቷል። እና የብዝሃ ሳተላይት መቀበያ ጣቢያ ማለት ምን ማለት ነው? ከዛ እንጀምር። ሰዎችን እሺ፣ በጣም ጥሩ ጥያቄ። ያው ካስሞት ሰነሺ ከሳተላይቶች ሚላኩትን መረጃዎች መቀበያ ጣቢያ ማለት ነው። ያው እንደምታወቀው ኢትዮጵያ በተለያዩ ጊዜያት ውስጥ ሳተላይት የማንጠቅ ላይ እቀዳላት። ባለፈው ሁለት ዓመታት ሁለት የሳተላይቶችን ወደ ሕዋ ልከናል። እነዚህ ሚላኩ ሳተላይቶች ምድርን በተለያየ ጊዜያት እና መጠን እየዞሩ የሚሰበሰቡት መረጃ አለ እና የተሰበሰበው መረጃ ወደ ምድር ወደ እኛ መድረስ መቻል አለበት እና ይህን ለማስቻል ከዛ የሚላከው መረጃ መረጃው ሲላክ እነዚህ አሁን ይሄ ብዛሀ ሪሲቪንግ ስቴሽኑ የሚያገለግለው ያንን መቀበል፣ ሰብስቦ ወደ ሚፈለገው ቦታ መላክ ይችላል ማለት ነው። ይሄ የሳተላይት መረጃ መቀበያ ጣቢያ መሰራቱ ፋይዳው ምንድን ነው? እሱም አንድ አራቱን ለመጥቀስ መጀመሪያ የተላኩ ሳተላይቶች ትራክ ያደረጋል፣ ይከታተላል። እየተከተለ የደረሱ ድህንነታቸውንም ሞኒተር ማድረግ ይችላል። መከታከል የኛን ብቻ ሳተላይት ሳይሆን አሁን የተገነባው በጣም ትልቅ የሆነ ሳተላይት ፋኪን ስቴሽን ስለሆነ ወደ አምስት የሚጠጉ የሌሎች ሀገሮችንም ሳተላይቶች መከታተል ይችላል ከመከታተል አንጻር ይሄ ነው ። ሁለተኛው ደግሞ ዳታዎችን መቀበያ ሳተላይት በማበልጸግ ላይ ወይም ዲቨሎፕመንት ላይ ብዙ ብር ይወጣል። ሳተላይት ከተላኩ በኋላ ደግሞ መረጃቸው መሬት ላይ መድረስ አለበት። መቀበያው መንገዱ ደግሞ የእነዚህ ግንባታ ነው፣ ሲቪል ስቴሽኖችን መገንባት ነው ማለት ነው። ይሄኛው ለእኛ በራሳችን ለምንልካቸው ሳተላይቶች አንደኛው ግብአት ነው። ሳተላይት ከመላክ ማስታሻቀር ማለት ነው። ሁለተኛው ደግሞ ፋይዳ የሚኖረው ለተለያዩ ሀገሮች የላኳቸውን ሳተላይቶች በእኛ በትራኪንግ ስቴሽናችን ስትራክ በማድረግ ሞኒተር ማድረግ እንደዚህ የእነሱ ዴታ በመቀበል ኢኮኖሚክ ጥቅም ማስገኘት ይችላል። በአሁኑ ጊዜ በተለያዩ የዓለማችን ክፍል በጣም ትልቅ የሆኑ እነዚህ ሪስ ብዛት ሳተላይት መረጃ መቀበያ ጣቢያዎች አሉ ና ይከራያሉ በሰአት በተለያየ ጊዜያትም እንደዚህም በምስራቅ አፍሪካ የአብዛኞቹን ሳተላይት የተቆጣጠረ አይንም ሆኖ ማዘልዘል ይችላል እና ፋይዳውም በጣም ከፍተኛ ነው። በምስራቅ አፍሪካ አሁን የእንደዚህ አይነት የብዝሀነት ሳተላይት መቀበያ እንደሌለ ይታወቃል። እና ከዚህ አንጻር ገቢ እንዲያስገኝ በማድረግ ምን ነገር ታስቧል ወይም ምን እየተሰራ ነው? እስካሁን ድረስ ወይም እነዚህ ቴክኒካል ጥያቄዎች ሞሪ የኢንስቲትዩትን የሳተላይት ዲፓርትመንት በጣም ይመለከታል። ነገር ግን ባየነው መሰረት እነዚህ ሰርቪሶች በምስራቅ አፍሪካ አካባቢ የሚገኙ ሀገራቶች የዳታ ማሰራጨት ወይም ዳታ መሸጥ ላይ እንደዚሁም ደግሞ ሳተላይት ሲልቱ ፕላክ ለማድረግ ለማከራየም የገቢ ሁኔታዎችን ለመፍጠር እንደታቀደ ሰምተናል እና አክቹዋል አክቹዋል ሳሎችን ግን ከኤስቲሲቲ አይ ወይም ከኢትዮጵያ ስቴት ሳይንስ ቴክኖሎጂ ኢንስቲቱት ሙሉ መረጃው መገኘት ይችላል። እሺ እናንተ እንግዲህ እንደ የኢትዮጵያ የስፔስ ማህበር እንደዚህ አይነት ስራዎች ላይ የሚኖሯችሁ ተሳትፎ ምንድን ነው ማለት ነው? ምን አይነት ነገሮችን በማድረግ ትሳተፋላችሁ? ዋነኛው አርጋን የምንወስደው ግንዛቤ መፍጠር ነው። አንደኛው ግንዛቤ መፍጠር በታዳጊ ወጣቶች ወይም ዩኒቨርሲቲ ጆይን የሚያደረጉ ተማሪዎች ወደ ሳይንሱ አትራክት እንዲሆኑ ና አሁን የሚገነቡት ኢንፍራስትራክቸሮች ለእነሱ ትልቅ የስራ እድል መስጠሪያ መንገድ መሆናቸውን እንዲረዱ በዚህ ዘርፍ ከተማሩ የስራ እድል እንዳለ ግንዛቤ እንሰጣለን። ይሄ በተማሪዎች በኩል በማህበረሰብ ዙ ደግሞ እንደዚህ አይነት የእድገት በስፔስ ዙሪያ ላይ ያሉ ስራዎችን ሀገራችን በሚሰራበት ጊዜ በራሱ የሆነ የኢኮኖሚ የፖለቲካ በንፊቶች እንዳሉት የግንዛቤ መጠበቂያ ፕሮግራሞችን እየሰራል እናሳውቃለን ማለት ነው። Okay. But i almost had gonna look there's the link. No